የዕለቱ አብይ ርዕስ በባህር ዳር ከተማ ከአንድ ሳምንት በፊት የተፈጸመው ግድያ የብሔር ልዩነት ጋር ግንኙነት እንደሌለው የአማራ ክልል ፖሊስ ኮሚሽን የሕዝብ ግንኙነት መሪ ምክትል ኮማንደር ዋልልኝ ዳኛው አስታወቁ። ፈቃዱ ናሻ የተባለ የፌዴራል ፖሊስ አባል ባለፈው ግንቦት አራት ፍቅረኛው የተባለች ሴት ቤትና ፖሊስ እንደገለጸው ከፊቱ ያገኘው ሁሉ ላይ በከፈተው ተኩስ ከራሱ ጭምር 13 ሰዎች መግደሉና ሌሎች ማቁሰሉ ይታወሳል። ጉዳዩን በሚመለከት ባህር ዳር የሚገኘው ዘጋቢያችን ዝርዝሩን ይዘ ቀርቧል። በባህር ዳር ከተማ የብዙ ሰዎችን ህይወት የቀጠፈውና የቤተሰቦቻቸውን ኑሮ ያቃወሰው ያለፈው ሳምንቱ የኮንስታብል ፈቃዱ ናሻ የግድያ ተግባር በጠቅላላ የቆየበት ጊዜ ከአንድ ሰዓት በላይ እንደነበረ የአማራ ፖሊስ ኮሚሽን የህዝብ ግንኙነት ሥራ ሂደት መሪ ምክትል ኮማንደር ዋለልኝ ዳኛው ለቪኦኤ ገልጸዋል። ኮማንደር ዋለልኝ ጨምረው እንዳብራሩት ድርጊቱ የተፈጸመው በምሽት ስለነበረና የአካባቢውም ጫካማነት ወንጀለኛውን ለመቆጣጠር ከባድ አድርጎት ነበረ ይላሉ። ብዙዎች የፖሊስ አባላት እዛው አካባቢ ባ መጀመሪያ ድርጊቱ ከተፈጸመበት አካባቢ ከባድ አድርጎ ስለነበረ፣ እሱ ደግሞ በዛ አካባቢ ውስጥ ቆርጦ ወጥቶ ስለነበረ ካመለጠ በኋላ ነው በፊት ለፊት የሚያገኛቸውን ሰዎች ይመታ የነበረው ማለት ይቻላል። እንግዲህ እና እዛ አካባቢ ጥይቱ እንግዲህ ያው ብዙ ጊዜ በአካባቢው ባህል የሆነ ጥይ ሲሰማ የመተኮስ እንትኖች አሉ። ያ በራሱ የጸጥታ ኃይሉን የሚያደናግርበት ሁኔታ አለ ብሎ ማለት ይቻላል። መሳሪያ ግንጃ ቤት ገብቶ ሲታጠቅ ለምን ይህን ያደረግ ምናምን የሚባል ነገር የለም በሰራዊቱ አሰራር አለ። ይሄ አለ አንዱ ችግርና ጥፋት ተደርጎ የሚወሰደው ይሄ ነው። አንድ የፖሊስ አባል ከስራ ውጭ መሳሪያውን ይዞ ከተማ ውስጥ መንቀሳቀስ የለበትም። ይህም ባደረገበት ሰዓት ላይ ተከታትለው እርምጃ ባልወሰዱ የፖሊስ አመራሮች ላይ አሁን እርምጃ እየተወሰደ ያለበት ሁኔታ ነው ያለው። ይህ መደረግ እንዳልነበረበት ይታወቃል። ግን በወቅቱ አመራሮቹ በቦታው ይኑሩ አይኑሩ አይታወቅም። ግን ይህም ማድረግ ነበረባቸው። በዚህ ላይም ጥብቅ ቁጥጥር ማድረግ ነበረባቸው። ይህም ባላደረጉና ይህን ኃላፊነታቸውን ባልተወጡ የፖሊስ አባላት አመራሮች ላይ እርምጃ እየተወሰደ ያለበት ሁኔታ ነው ያለው። በአሁኑ ሰዓት በአሁኑ ጊዜ በወሰዳችሁት እርምጃ ይመለከታቸዋል የተባሉ የፖሊስ አባላት ሆኑ ሌሎች አካላት ምን ያህል ተይዘዋል? አሁን በቁጥጥር ስር ውለዋል አሁን የተያዘው እስካሁን ባለ መረጃ ሀያ ሁለት የፖሊስ አባላት፣ አስራ ሶስት የፌዴራል ፖሊስ አባላት እና አመራሮች፣ ሌሎች ደግሞ የክልል ፖሊስ አባላትና የአካባቢ የነበሩ ጸጥታ ኃይሎች የሚሊሻ ጠቅላላ ሀያ ሁለት የፖሊስ አባላት በቁጥጥር ስር ብሎ ምርመራቸው ይጣራ ነው ያለው። የተፈጸመው የግድያ ድርጊት የብሔር ልዩነት መሰረት እንዳለው በህብረተሰቡ መካከል የሚወራውን በተመለከተ ምክትል ኮማንደር ዋለልኝ ተራ አሉባልታ እንደሆነ ነው የሚገልጹት። እዚህ ውስጥ እንግዲህ ይሄ ግለሰብ እንደ ግለሰብ እንጂ የትኛውንም ብሄር የሚወክል አይደለም። ይህን ድርጊት ሲፈጽምም የትኛውን ብሄር ወክሎም አይደለም ወይም የትኛውን ቡድን ወክሎም አይደለም። ስለዚህ ዝም ብሎ ተራ ልባልታ ነው የሚሆነው፣ ከግምት ያለፈ አይሆንም ማለት ነው። ስለዚህ የትኛውም ብሄር ይሁን የትኛውም ሃይማኖት፣ የትኛውም አካል በእንደዚህ አይነት ሁኔታ አንድን አካል የሚወከልበት ሁኔታ አይኖርም። ምክንያቱም ይሄ ሰው ህዝብና መንግስትን ሊያገለግል ነው የተቀጠረው። የሚታወቀውም በዛ መንገድ ነው። እንግዲህ የፌዴራል ፖሊስ እንደሚታወቀው የሁሉንም ብሄር ብሄረሰቦች ተዋጽኦ ጠብቆ ነው ፖሊስ የሚያደራጀው። ከዚህ አኳያ የተለያየ ምክንያትና ስም ሊሰጥ ይችላል። ግን እውነቱ ይ አይደለም። ግን በዚህ አኳያ የሚባለውን ነገር ይሄ እንዳጠቃላይ እውነት እንዳጠቃላይ መርህ እናንተ የምትቀበሉት ነገር ነው። ግን እንደው ቢ ይሆናል ብላችሁ የምትመረምሩት ነገር አለ በዚህ አኳያ ከዚህ አኳያ ይሆናል ተብሎ አሁን የሚመረመር ነገር ይኖራል ብዬ አልገምትም። ምክንያቱም ወደዛ የሚያስኬድም ነገር የለም። ግለሰቡ የግል ፍላጎቱ ነው እዚህ ጋ የሚንጸባረቀው። ኮንስታብል ፈቃዱ ናሻ ከኢትዮጵያ ብሔር ብሔረሰቦች መካከል የየትኛው አባል እንደሆነ የተገለጸ ነገር የለም። የኮንስታብል ፈቃዱ ናሻ ድርጊት ምን መንስኤ እንደነበረው በትክክል ለማወቅ እርሱ በሕይወት መገኘት እንደነበረበት የሚያሰምሩበት ምክትል ኮማንደር ዋለልኝ የሟቹን ማንነት አጥንቶ ሰራዊቱ እንደ ተቋም ሊማርበት እንደሚችልም ጠቁመዋል። ፈቃዱ ማን ነው የሚለው ነገር ዲቴል የሚጣራበት ሁኔታ አሁን የተጀመረ ነው ይመስለኝ። የምርመራ ቡድን ተቋቁሟል የምርመራ ቡድኑ ከሚያጣራቸው አንደኛው እና ዋነኛው ነገር ፍቃዱ ማን ነው ምንድ ነው ለዚህ ጉዳይ ያነሳሰው ምን ተፈጥሮበት ነው ምን ፈልጎ ነው ምንድ ነውስ ለዚህ ድርጊት የጋበዘው ይሄ ትልቅ የብደት ስራ ነው ለዚህ የብደት ስራው ደግሞ ያነሳሰው ነገር ምንድ ነው የሚለው ነገር አሁን በተቋቋመው የጋራ ምርመራ ቡድን የፌዴራልም የክልልም የምርመራ ቡድን በዚህ ዙሪያ ላይ አንድ ግኝት ይኖራል ብያስባለሁ በደረሰው አደጋ ሕይወታቸውን ላጡት ቤተሰቦችም መንግስት ለማድረግ የሚችለውን ለመወሰን ጥናት እየተከናወነ መሆኑንም የስራ ኃላፊው ተናግረዋል። ይህም በተመለከተ እንግዲህ አንዳንዶቹ ነገሮች ጊዜ የሚሰጡና በጋራ በመንግስት ደረጃ የሚታዩ ጉዳዮች እንደተጠበቀ ሆኖ ግን የፌዴራል ፖሊስ የሚሆን የክልሉ ፖሊስ ኮሚሽን አቅም በፈቀደ መጠን የሞቱትን ሰዎች መመለስ ባይቻልም ግን ባላቸው ሞራላቸውን ሊያካክስ የሚችል ነገር ከነበሩበት ሁኔታ የባሰ ሁኔታ ውስጥ እንዳይገቡ ሊያደርግ የሚችል ነገር በመንግስት ደረጃ የሚታሰቡ ነገሮች አሉ፣ የተጀመሩም ነገሮች አሉ። በትናንት ዘገባችን ከሟች ቤተሰቦች መካከል የሟቾቹን ቁጥር እስከ 25 እንደሚደርስ ግምታቸውን ሰጥተው እንደነበረ ይታወሳል። ምክትል ኮማንደር ዋለልኝ እንዳረጋገጡት ከሆነ ግን ግድያውን የፈጸመውን ኮንስታብል ፈቃዱ ናሻን ጨምሮ የሟቾቹ ቁጥር አስራ ሶስት ብቻ ነው። በአሁኑ ወቅት ፖሊሳዊ የስራ ግዴታቸውን በሚገባ አልፈጸሙም ተብለው ምርመራ ከሚካሄድባቸው በተጨማሪ ከአደጋው ጋር የተያያዘችውና የኮንስታብል ፈቃዱ ጓደኛ የነበረችው ሴትም ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፖሊስ ቁጥጥር ስር እንደምትገኝ ምክትል ኮማንደር ዋለልኝ ዳኛው አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከባህር ዳር